የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 16 2014 ዓ.ም ዝግጅታችን ጀመረ። ሰሞኑን በቁጥጥር ስር ከዋሉት በሺዎች የሚቆጠሩ ሰዎች መካከል ጋዜጠኛ፣ የማህበረሰብ አንቂና መምህርት መስከረም አበራ ዛሬ ለሁለተኛ ጊዜ ፍርድ ቤት መቅረቧን ጠበቃዋ ተናገሩ። ለዛሬ ተቀጥሮ ነበር እና በዛ መሰረት ፍርድ ቤቱ ትዕዛዝ ሰጥቶበታል። ሁለት ነጥቦች ላይ ነው ፍርድ ቤቱ ትዕዛዝ የሰጥ አቶ ሄኖክ አክሊሉ ናቸው። የዛሬውን የፍርድ ሂደት በተመለከተ የፍርድ ቤት ውሎን በአብይ ርዕስ ይነግሩናል። በተጨማሪም ሌሎች ተጠርጣሪዎች ፍርድ ቤት ሳይቀርቡ መቆየታቸውን ከቤተሰብ አባላት መካከል ለአሜሪካ ድምጽ የተናገሩ አሉ። ሙሉን ዘገባ በአብይ ርዕስ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችን ለምሽቱ ይዘናል። የዓለም ዜናዎችም አሉን። እስከ ምሽቱ አራት ሰዓት አብረናችሁን ቆዩ፣ አብረናችሁን ቆያለን። የማስተናግዳችሁ ጽዮን ግርማ፣ ስርጭቱን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውናሉ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎች እንውሰዳችሁ። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ታዋቂው ታይም መጽሔት የኢትዮጵያን ጠቅላይ ሚኒስትር አብይ አህመድ ከዓለም አንድ መቶ ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ ከቷቸዋል። በዝርዝሩ እንዲካተቱ የተደረጉት በርሳቸው አመራር በአገሪቱ የእርስ በርስ ጦርነት በመካሄዱ እንዲሁም ጦራቸው በጅምላ ግድያ በጾታ ጥቃትና የዘር ማጽዳት በመከሰሱ መሆኑ ጠቅሰዋል። የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ቢለኔ ስዩም ይህን በመቃወም ለታይም መጽሔት በላኩትና ለአሜሪካ ድምጽ በደረሰው ኢሜል መጽሔቱ ሆን ብሎ የጠቅላይ ሚኒስትሩን ስም በሚያጎድፍ መንገድ አንድ መቶ ተጽዕኖ ፈጣሪ ዝርዝር ውስጥ ከቷቸዋል ብለዋል። መጽሔቱ እንዳለው ጠቅላይ ሚኒስትር አብይ አህመድ አገራቸው ከጎረቤት ኤርትራ ጋር የነበራትን የዓመታት ግጭት በመፍታታቸው በ2019 የኖቤል ኮሚቴ የሰላም ተሸላሚ ሲሆኑ በቀጠናው የተሻለ ሁኔታ ይፈጠራል የሚል ተስፋ ጭሮ የነበረ ቢሆንም በኢትዮጵያ እየተካሄደ ያለውን የእርስ በርስ ጦርነት ለመጀመርም መነሻ ዘር ዘርቷል ብለዋል። 19 ወራትን ያስቆጠረው ጦርነት በሌላ አገላለጽ በትግራይ ተወላጆች ላይ ጭካኔ የተፈጸመበት ድርጊት ሊባል ይችላል ሲል መጽሔቱ ሲገልጽ፣ የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ የሆኑት ቢለኔ ስዩም ይህ የመጽሔቱ አሳዛኝ የሆነ አቋም በአማራና በትግራይ ክልሎች አሸባሪ ሲሉ በጠሩት ቡድን ለተፈጸመውና ለተቀጠፈው ሕይወት በቃል አቀባይነት ስራ የተሰለፈበትን ሁኔታ ያሳያል ብለዋል። የታይም መጽሔት በተመሳሳይ ትውልደ ኢትዮጵያ አሜሪካዊቷ የሰው ሰራሽ ልህቀት አርቲፊሻል ኢንተልጀንስ ባለሙያ ትምኒት ገብሩን ሲያካትት ዘረኛ አሰራር ይከተላል በማለቷ ከጉግል ስራዋ መባረሯን ጠቅሷል። አድማጮች የዚህን ዜና ዝርዝር በዌብሳይታችን ላይ ያገኙታል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ትግራይ ውስጥ በኢትዮጵያ መከላከያ ሰራዊትና በትግራይ ክልል ባሉ ኃይሎች መካከል ግጭቱ ከተጀመረበት እንደ አውሮፓ አቆጣጠር ከ2020 ጀምሮ የኢትዮጵያ ባለስልጣናት በትግራይ ክልል የኢንተርኔት አገልግሎት ማቋረጣቸው ሰላማዊ ሰዎች የጤና አገልግሎት እንዳያገኙ፣ የሰብአዊ መብት ጥሰቶች የተፈጸሙ ግፎችን የሚያመለክቱ ሰነዶችን ለማሰባሰብ የሚደረገውን ጥረት ያጓትቱ። እንዲሁም የፋይናንስ አገልግሎትን በማቋረጥ በቤተሰቦች፣ ወዳጆች መካከል ያለውን የበይነ መረብ ግንኙነት እንዲገደብ ማድረጉን ተናገሩ። አምባሳደሯ ይህን የተናገሩት ትናንት በተባበሩት መንግስታት በተካሄደው የቴክኖሎጂና ደህንነት ምክር ቤት 9039ኛው ስብሰባ ላይ መሆኑን ባሰፈሩት የትዊት መልእክት ገልጸዋል። አምባሳደሯ በመልእክታቸው ሌሎች የጸጥታ ምክር ቤት አባላት ሳይቀሩ ቴክኖሎጂን ተጠቅመው ከዚህ ቀደም ታይቶ በማይታወቅ መልኩ ሲቪል ማህበረሰብንና ገለልተኛ ሚዲያዎችን ለመጨቆን፣ ለማዋከብ፣ በዘፈቀደ ለመከታተል፣ ሳንሱር ለማድረግ እየተጠቀሙበት መሆኑን መጠራጠር አይገባም ብለዋል አምባሳደር ሊንዳ ቶማስ። አያይዘውም የዩክሬን ጦርነት ምርጫዋ ካደረገችው ሩሲያ በበለጠ ይህን ነገር በግልጽ የታየበት ስፍራ የትም የለም ብለዋል። አምባሳደሯ በዓለም ላይ ያለውን ግጭት ለማስቆም ቴክኖሎጂ የበጎ ለውጥ ማምጫ መሳሪያ እንጂ ሰብአዊ መብቶች የሚጣሱበት፣ ጥላቻዎች የሚቀጣጠሉበትና ግጭቶች የሚስፋፉበት መሳሪያ አለመሆኑን ለማረጋገጥ የየበኩላችንን ድርሻ መወጣት ይኖርብናል ብለዋል። ኤርትራ ነጻ የወጣችበትን 31ኛውን የነጻነት ቀን በዛሬው ዛሬ ግንቦት 24 ዕለት አክብራለች። በተለይ ፕሬዚደንት ኢሳያስ አፈወርቂ፣ ዲፕሎማቶችና ከፍተኛ ባለሥልጣናትና እንግዶች በተገኙበት በአስመራ ስቴዲየም በተካሄደው ሥነ ሥርዓት በተለያዩ ዝግጅቶች መከበሩ ተገልጸዋል። ፕሬዚደንት ኢሳያስ በፕሮግራሙ ላይ ባሰሙት ንግግር ይህችን ዕለት ለመጎናጸፍ በርካታ ረዥም አስቸጋሪ የትግል ሂደቶች መታለፋቸውን ገልጸዋል። አሁን በዓለም አቀፍ ሁኔታ እየተፈጠረ ያለው ችግርም ምዕራባውያን ዓለምን ለመቆጣጠርና ፈቃዳቸውን የማይፈጽሙት ሌሎችን አገሮች ለማስገበር ካላቸው ፍላጎት የመነጨ ነው ብለዋል። በሩሲያ የተፈጠረውም ተመሳሳይ ነገር መሆኑን ጠቅሰው በቻይናም ይህ የሚቀጥል መሆኑን በምሳሌነት አንስተዋል። ከሳምንት በፊት በሶማሊያ በተደረገው ፕሬዝዳንታዊ ምርጫ አሸናፊ የነበሩት ሐሰን ሼክ ሙሐሙድ ትናንት በትረ ስልጣናቸውን ሲረከቡ በአገሪቱ ታሪክ በድጋሚ ተመልሰው የፕሬዝደንትነቱን ወንበር የተረከቡ መሪ ሆነዋል። እንደ አውሮፓ አቆጣጠር ከ2012 እስከ 2017 አገሪቱን በፕሬዝደንትነት መርተው የነበሩት ሐሰን ሼክ ሙሐሙድ ትናንት በአገሪቱ መዲና መቋዲሾ ውስጥ በተደረገ አጭር ስነ ስርዓት መንበሩን በምርጫ ካጡትና ፎርማጆ በመባል ከሚታወቁት ሙሐመድ አብዱላሂ ሙሐመድ ተረክበዋል። ሙሐመድ ዳይሴን ለቪኦኤ የላከውን ዘገባ እንግዱ ወልዴ ያቀርበዋል። በሦስት ዙር በተደረገና ከፍተኛ ፉክክር በታየበት ያለፈው ሳምንት ምርጫ የቀድሞውን የአገሪቱ ፕሬዚደንት ፎርማጆ ያሸነፉት ሐሰን ሼክ መሐሙድ በሀገሪቱ ታሪክ ተመልሰው ሥልጣን የጨበጡ መሪ ሆነዋል። አጭር ግን ደማቅ በነበረውና በመዲናዋ ሞቃዲሾ በተደረገ ስነ ሥርዓት አዲሱ ፕሬዝደንት መንበረ ሥልጣናቸውን ከተሸናፊው መሐመድ አብዱላሂ መሐመድ በቅጽል ስማቸው ፎርማጆ ተረክበዋል። ፎርማጆ በሥነ ሥርዓቱ ላይ ባደረጉት ንግግር የሶማሊያ ሕዝብ አዲሱን ፕሬዝደንት እንዲደግፍ ጥሪ አድርገዋል። የሶማሊያ ሕዝብ ከአዲሱ ፕሬዝደንት ሐሰን ሼክ መሐመድ ጋር እንዲሰሩ እመክራለሁ ምክንያቱም ምርጫው ተጠናቋል። ስራቸውንም ይጀምራሉ። የሚሰሩት ሁሉ ለሶማሊያ ሕዝብ ይሆናል ሲሉ ተደምጠዋል። ፎርማጆ የቀድሞው ፕሬዝደንት ፎርማጆ የሶማሊያ ወታደሮች በኤርትራ እንደሚገኙ ለመጀመሪያ ጊዜ ይፋ አድርገዋል። ወታደሮቹ የተላኩት ለሥልጠና ቢሆንም በሰሜን ኢትዮጵያ ሲካሄድ በነበረው ጦርነት ተሳትፈዋል የሚል ክስ ሲቀርብባቸው ነበር። አዲሱ ፕሬዝደንትም በሥነ ሥርዓቱ ላይ በኤርትራ ስለሚገኙት የሶማሊያ ወታደሮች ጉዳይ ተናግረዋል። ዛሬ ታሪካዊ ቀን ነው። ስልጣኑንም ሆነ የመንግሥት ዶሴዎችን በሰላም ተረክቤያለሁ። በኤርትራ የሚገኙ ሰልጣኝ ወታደሮቻችንም ወደ ሶማሊያ እንዲመለሱ እንሰራለን ብለዋል። በኤርትራ የሚገኙት የሶማሊያ ወታደሮችን ቁጥር በተመለከተ እስካሁን በሚስጥር ተይዞ ቆይቶ ነበር። ባለሥልጣናት ወደ አምስት ሺህ ወታደሮች እንደተላኩ ይናገራሉ። አንዳንድ የወታደሮቹ ወላጆችም ልጆቻቸው ያሉበትን ለማወቅ በሰላማዊ ሰልፍ ሲጠይቁ እንደነበር ይታወሳል። ለረጅም ጊዜ ሲተላለፍ በቆየው ምርጫ ሳቢያ ሶማሊያ በፖለቲካ ፍጥጫ ውስጥ ቆይታ የነበረ ቢሆንም የተደረገው ሰላማዊ የስልጣን ሽግግር የነበረውን የፖለቲካ አለመረጋጋት እልባት ይሰጠዋል የሚል እምነት አሳድረዋል። እንደ አውሮፓ አቆጣጠር ከ2012 እስከ 2017 ሀገሪቱን በፕሬዝደንትነት መርተው የነበሩትና ባለፈው ሳምንት ምርጫ በድጋሚ የተመረጡት አዲሱ ፕሬዝደንት ሐሰን ሼክ መሐሙድ የተረከቡት ይበልጥ የተከፋፈለች እንዲሁም በድርቅ ሳቢያ ግማሽ ሚሊዮን የሚሆኑ ህዝቦች የተፈናቀለባትን ሶማሊያ ነው። የዓለም ጤና ድርጅት ጠቅላላ ጉባኤ ዶክተር ቴዎድሮስ አድሃኖምን የድርጅቱ ዲሬክተር ሆነው ለሚቀጥሉት አምስት ዓመታት እንዲሰሩ በዛሬ ዕለት በድጋሚ የመረጣቸው መሆኑን በዛሬ ዕለት አስታውቋል። እንደ ኤሮፓ አቆጣጠር ከ2017 ጀምሮ የድርጅቱ ዳይሬክተር ሆነው የተመረጡት ዶክተር ቴዎድሮስ ብቸኛው እጩ ሆነው የቀረቡ መሆናቸውም ተመልክቷል። ዶክተር ቴድሮስ ቀደም ሲል እንደ ኤሮፓ አቆጣጠር ጥር 2022 ላይ በጤና ድርጅቱ የስራ አስፈጻሚ ቦርድ እጩ ሆነው በዚህኛው ጉባኤ እንዲቀርቡ መመረጣቸው ተገልጸዋል። ዶክተር ቴድሮስ የቀድሞው የኢትዮጵያ መንግስት ባለስልጣን የነበሩ ሲሆን በዓለም አቀፉ የኮቪድ ወረርሽኝ ወቅት ከግንባር የነበረውን ድርጅት የመሩና ድርጅቱ ለወረርሽኙ በሰጣቸው አንዳንድ ምላሾችም ትችት ሲቀርብባቸው የነበረ መሆኑን የአሶሽየትድ ፕሬስ ዘገባ አመልክተዋል። ድርጅቱን በመምራት ከአፍሪካ የመጀመሪያው ሰው መሆናቸውም ተገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የተባበሩት መንግስታት ዓለም አቀፍ የፍልሰተኞች ድርጅት ጦርነት ካዳሸቃት ከየመን ቢያንስ 6750 ኢትዮጵያውያን ፍልሰተኞችን በቀጣዮቹ ወራት ወደ አገራቸው ለመመለስ ማቀዱን አስታወቀ። በአሶሽየትድ ፕሬስ የተጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። ዓለም አቀፉ የፍልሰተኞች ጉዳይ ድርጅት ፍልሰተኞቹን ለመመለስ ላወጣው እቅዱ ድጋፍ እንዲሆን የሰባት ነጥብ አምስት ሚሊዮን ዶላር እርዳታ እንዲሰጠው በዛሬ ዕለት ተማጽኖ አቅርበዋል። አይኦኤም እንደ አውሮፓውያን አቆጣጠር በዚህ 222 ዓ ም ከ600 የሚበልጡ ፍልሰተኞችን በሦስት በረራዎች አሳፍሮ ወደ ኢትዮጵያ እንዳጓጓዘ ገልጸዋል። ከመካከላቸው ስልሳው ካለ አዋቂ ጠባቂ ብቻቸውን ያሉ ልጆች እንደሆኑ ነው ያመለከተው። አሁንም ከየመኗ የወደብ ከተማ ከአደን ወደ አዲስ አበባ ፍልሰተኞችን በአየር ለማጓጓዝ እቅድ መያዙን አስታውቋል። በየመን የአይኦኤም ኃላፊ ክሪስታ ሮትንሽታይነር ሲናገሩ በየመን በኩል የሚያልፉ ወይም ማለፊያ መንገድ አጥተው የቀሩ ፍልሰተኞች እያሽቆለቆለ ባለው በሀገሪቱ ሰብዓዊ ሁኔታ በከባዱ ከተጎዱት መካከል የሚጠቀሱ መሆናቸውን አፍስተዋል። የየመኑ የእርስ በርስ ጦርነት ወደ ሳውዲ አረቢያ ተሻግረው የቤት ሰራተኝነት ወይም በግንባታ ስራ ተቀጥረው ለመስራት የሚጓጉ ፍልሰተኞችን የመን ከመግባት አላገደም። አይኦኤም እንዳለው ባለፈው እንደ አውሮፓውያን 2021 ዓመተ ምህረት ከአፍሪካ ቀንድ 27700 ፍልሰተኞች ወደ የመን እጅግ አስቸጋሪ የሆነውን ጉዞ አድርገዋል። የመን በአውሮፓውያን ከ2014 ዓ ም ጀምራ በርስ በርስ ጦርነት እንደተጠመደች ነች። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ የሩሲያ ኃይሎችን ለመዋጋት ሌሎች መንግስታት ተጨማሪ የጦር መሳሪያዎችን ወደ ዩክሬን እንዲልኩ አሳሰቡ። ሚኒስትሩ ዛሬ ማክሰኞ ባወጡት የትዊት መልእክት ዩክሬን የሚያስፈልጋትን የጦር መሳሪያ ሁሉ አግኝታለች ብሎ ከወዲሁ ለመደምደም ጊዜው ገና ነው ብለዋል። ሚኒስትሩ አያይዘውም ሩሲያ በዶናባስ እያደረሰችው ያለው ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ምድር የታየ ትልቁ ጥቃትና የጭካኔ ጦርነት ነው ሲሉ ገልጸውታል። በሌላም በኩል ወደ ሀያ የሚደርሱ አገሮች ለዩክሬን በርካታ ነገሮችን የተካተቱበትን ተጨማሪ የደህንነት እርዳታ እየላኩ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን አስታውቀዋል። ሎይድ ኦስተን ይህን የገለጹት በዩክሬን መከላከያ ጉዳይ እየተገናኘ የሚመክረው ቡድን ሁለተኛውን ስብሰባ በበይነ መረብ ላይ አካሄደ በኋላ መሆኑ ተመልክቷል። በእስያ ያደረጉትን የስድስት ቀናት ጉዞ ያጠናቀቁት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የዩክሬኑን ጦርነት ቻይና ዓለም አቀፉን ስርዓት እንድትጠብቅ መልእክት ማስተላለፊያ አድርገው የተጠቀሙበት መሆኑ ተገለጸ። ባይደን በቶኪዮ ጉባኤ ከጃፓን፣ ህንድ እና አውስትራሊያ በቡድን አጠራራቸው ኳድ አራት ተብለው ከሚጠሩት አገራት መሪዎች ጋር ባደረጉት ስብሰባ ባሰሙት ንግግር የግዛት አንድነትና ሉዓላዊነት፣ ዓለም አቀፍ ህግና የሰብዓዊ መብቶች በየትኛውም የዓለም ክፍል ቢሆን ሁልጊዜም የተጠበቁ ናቸው ብለዋል። የሩሲያው የዩክሬን ወረራ ነፃ ክፍትና እርስ በርሱ የተገናኘ ደህንነቱ የተረጋገጠ ምንም ነገር መቋቋም የሚችል የኢንዶ ፓሲፊክን መፈጠር የአስተዳደራቸው ዋነኛ ስትራቴጂ ግብ መሆኑንም ባይደን አጽንዖት ሰጥተው ተናግረዋል። ከሩሲያው የዩክሬን ወረራ ልምድ መመውሰድ ነጻ ክፍትና እርስ በርሱ የተገናኘ ደህንነቱ የተረጋገጠ ምንም ነገር መቋቋም የሚችል የኢንዶ ፓሲፊክን መፍጠር አስተዳደራቸው ዋነኛ የስትራቴጂክ ግብ መሆኑን ባይደን አጽንዖት ሰጥተው ተናግረዋል። ምንም እንኳ የአራቱ አገሮች መሪዎች ንግግር ቻይናን በቀጥታ በስም የጠቀሰ ባይሆንም ሉዓላዊነትንና የሕግ የበላይነትን የጠበቀ የኢንዶ ፓሲፊክ ቀጠናን መመስረት የሚሉት የዲፕሎማሲ ቃላት ወደ ቻይና የሚያመላክቱ መሆኑ ተነግሯል። ቤጂንግ በቅርብ ዓመታት ወዲህ የባህር ኃይሏን ጨምሮ በሚያስደንቅ መልኩ ወታደራዊ ወጪዎቿንና በጀቶችን የጨመረች መሆኑም ተመልክቷል። በአሁኑ ወቅት ከዩናይትድ ስቴትስ ቀጥሎ ቻይና ትልቅ የመከላከያ በጀት ያላት አገር እንደሆነች ተገልጿል። ብዙዎቹ ቻይና ታይዋንን ልትወር ትችላለች የሚል ስጋት ቢኖራቸውም የቻይና ወታደራዊ እንቅስቃሴ የሚታየው ቻይና ቢያንስ ሶስት ሰው ሰራሽ ወደቦችን ወደ ወታደራዊ የጦር ሰፈር በቀየረችባቸው አወዛጋቢው የደቡብ ቻይና ባህር አካባቢዎች መሆኑ ተመልክተዋል። የቻይናው ፕሬዚደንት ይህን እንደማያደርጉ ቀደም ሲል ለዓለም የማስተማመኛ ቃል ሰጥተውበት እንደነበርም ተገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁ ይቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 16 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደያዝ ነው አብይ ርዕስ ዘገባችን እንውሰዳችሁ። ለአብይ ረስ ዘገባ ተመልሰን መተናል። በአብይ ረስ ዘገባችን ሰሞኑን በቁጥጥር ስር ከዋሉት ሰዎች አንዷ የሆነችው እና በጸሐፊነት በማህበረሰብ አንቂነት እንዲሁም በመምህርነቷ የምትታወቀውን መስከረም አበራ ዛሬ ለሁለተኛ ጊዜ ፍርድ ቤት መቅረቧን ጠበቃዋ አቶ ሄኖክ አክሊሉ ተናግረዋል። ፍርድ ቤቱም ለግንቦት 29 ተለዋጭ ቀጠሮ ሰጥቷል። በተያያዘ ዜናም የጋዜጠኞችና የማህበረሰብ አንቂዎችን የቅርብ ጊዜ ጅምላ እስር በተመለከተ የሚወጡ ሪፖርቶች ዩናይትድ ስቴትስን እንዳሳሰቧት በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ዛሬ በትዊተር ገጽ ላይ ባሰፈረው አጠር ያለ ማሳሰቢያ ወይም መግለጫ አስታውቋል። አስቴር ምስጋናው ዝርዝሩን ታሰማናለች። በተለያዩ መጽሄቶችና ጋዜጦች ላይ በጸሐፊነትና በማህበረሰብ አንቂነት የምትታወቀው መምህርት መስከረም አበራ ትናንት ለመጀመሪያ ጊዜ ፍርድ ቤት ስትቀርብ የተጠረጠረችበትን ወንጀል ማወቅ መቻላቸውን ጠበቃዋ አቶ ሄኖክ አክሊሉ ተናግረው ነበር። ጠበቃዋ ፖሊስ ለፍርድ ቤት ያቀረበውን መዝገብ ጠቅሰው እንዳስረዱት ደንበኛቸው የተጠረጠረችው ሚዲያን ተጠቅሞ የፌዴራልና የአማራ ክልል መንግስትን እንዲሁም ፋኖን ግጭት ውስጥ እንዲገቡ ማድረግ በሚል ወንጀል ነው። መስከረም አበራ ጋዜጠኛ ስለሆነች መ መደሰስ ያለባትም በወንጀል ህግ ሳይሆን በመገናኛ ብዙሃን አዋጅ መሆን እንዳለበት በትላንትና ውሎ ክርክር መነሳቱን ጠበቃ ሄኖክ ተናግረዋል። ትላንት ጉዳዩ በይደር ያቆየው ችሎቱ ዛሬ በወንጀል ህግ መከሰስ እንዳለባት ወስኗል በማለትም አብራርተዋል ለዛሬ ተቀጥሮ ነበር እና በዛ መሰረት ፍርድ ቤቱ ትእዛዝ ሰጥቶበታል ሁለት ነጥቦች ላይ ነው ፍርድ ቤቱ ትእዛዝ የሰጠው አንደኛው ወይዘሮ መስከረም አበራ ጉዳይ ጋዜጠኞቹን በተመለከተ በሚያስተዳድረው የሀገሪቱ ህግ መሰረት ነው የሚዳኘው ወይንስ በመደበኛው ስርዓት የሚለው እሱን በተመለከተ እንግዲህ ያጠፋችው ወንጀል በመደበኛው የወንጀል ህግ የሚታይ ስለሆነ በዛው ነው ስነስርአቱም ይቀጥላል እና ያቀረብ ነው ክርክር አልተቀበለው ሁለተኛ ለምርመራ ጊዜ ሊሰጥ ይገባል አይገባም የሚል ነጥብ ነው ያየው ያንም በተመለከተም ፖሊስ ገና ስራውን መጀመሩ ነው ስለዚህ ብዙ በርካታ ስራዎች የሚቀሩት ስለሆነ ጊዜ መስጠት አለብን ብለን ያምን ስለሆነ አስራ ሶስት ቀን ይሰጠራል በሚል ለግንቦት ሀያ ዘጠኝ ቀጠሮ ተቀጥሮበታል ፖሊስ ተጨማሪ መረጃዎችን ለማሰባሰብ ጊዜ ይሰጠኝ በማለቱ ፍርድ ቤቱ ለግንቦት ሀያ ዘጠኝ ተለዋጭ ቀጠሮ ሰጥቷል ብለዋል ጠበቃ ሄኖክ ይበንዲህ እንዳለ ከአምስት ቀናት በፊት እንደ ታሰሩ የተገለጸው ንስርና አሻራ የሚባሉ ዲጂታል ሚዲያዎች አዘጋጆች እስካሁን ፍርድ ቤት አለመቅረባቸውን የቤተሰብ አባላት ተናግረዋል። አሻራ ሚዲያ ላይ የሚሰራው የጋሻዬ ንጉሴ ባለቤት ወይዘሮ ብሌን ክንዴ ለአሜሪካ ድምጽ ሲናገሩ የሚከተለውን ብለዋል። ከታሰሩ ወደ አምስት ቀኑ ነው። ዛሬ አርብ ዕለት ማምሻው ነው የታሰሩት። ወደ ንፋስ መጫ ሄዱ አርብ ዕለት ነው። ስለዚህ ከእስካሁን ድረስ ፍርድ ቤትም አልቀረቡም። ጠያቂ እንዲገናኙ አልፈለጉም። በቃ እንደዚህ በውጭ አይትሽ ምናምን ነው የምትመለሹ እና ያለው ነገር ይህን ይመስላል። ሁሉም ጋዜጠኞች ላይ ነው እንደዚህ ሆነ ሁሉም ይህ በእንዲህ እንዳለ የጋዜጠኞችንና የማህበረሰብ አንቂዎቹን የቅርብ ጊዜ ጅምላ እስር በተመለከተ የሚወጡ ሪፖርቶች ዩናይትድ ስቴትስን እንዳሳሰባት በአዲስ አበባ የሚገኘው የሀገሪቱ ኤምባሲ አስታውቋል። ዩናይትድ ስቴትስ የፌዴራልና የክልል ባለስልጣናት መደበኛ ስርዓትን ለተከተለ አያያዝና ለሕግ የበላይነት እንዲገዙ በኢትዮጵያ ሰብአዊ መብቶች ኮሚሽን የቀረበውን ጥሪ ታስተጋባለች በማለትም አክሏል። መግለጫው የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ ሁኔታዎች ን በቅርብ እየተከታተለ መሆኑንም አመልክቷል። የተወሰኑት ተጠርጣሪ ታሳሪዎች ቤተሰቦቻቸው የጎበኟቸውና በተለያዩ የጊዜ መጠን ወደ ፍርድ ቤት የቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ትዕዛዝ ውጭ መታሰራቸውን፣ ፍርድ ቤት ያለመቅረባቸውን እና በቤተሰብ አለመጎብኘታቸውን መመልከቱን ገልጿል። በተለይም በአማራ ክልል በርካታ ታሳሪዎች ከመደበኛ የእስር ቦታዎች ውጭ ጭምር በመታሰራቸው ቤተሰቦቻቸው ያሉበትን እንኳን ለማወቅ መቸገራቸውን ኮሚሽኑ ሲሆኑ መረዳቱን ጠቅሷል። ኮሚሽኑ እንዳለው በተለያዩ የሀገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ይገነዘባል። የሰሞኑ እስር ግን የሰብአዊ መብቶች መርሆችን ያልተከተለና የተስፋፋ ሲሉ የገለጹት የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ተገቢ አለመሆኑን መናገራቸውንም በኮሚሽኑ መግለጫ ተጠቅሷል። ዋና ኮሚሽነሩ አክለው ኢሰመኮ በማንኛውም ስፍራ በእስር ላይ የሚገኙ ሰዎችን ሁኔታ በድንገተኛ ጉብኝት ለመከታተል بتسد أوصلت عن النهلا في النت مسارات كتتلب مدرج لي عند هنا ጠቁመዋል። ሁሉም የፌዴራልና የክልል መንግስታት አካላት ለኮሚሽኑ ስራ የመተባበር ግዴታቸውን በአግባቡ እንዲወጡ ማሳሰባቸውም በመግለጫው ተመልክቷል። የፌዴራል መንግስት የኮሚኒኬሽን አገልግሎት ሰሞኑን በወጣው መግለጫ ነፃነትና መብትን ከለላ በማድረግ የሚፈጸመውን የትኛውንም አይነት እኩይ ተግባር መንግስት አይታገስም ብሏል። መንግስት በሆደ ሰፊነት በተደጋጋሚ ጊዜ የሰጠውን ማስጠንቀቂያ ከቁብ ያልቆጠሩ ኃይሎች መግታት የሚቻለው የህግ የበላይነትን በማስከበር ብቻ ነው። በማለትም አክሎ ገልጿል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። የዕለቱን ዓብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ተከታዩም ዘገባችን ከፍርድ ቤት ጉዳይ ጋር የተያያዘ ነው። የኦሮሞ ነጻነት ግንባር ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና ከእስር እንዲለቀቁ የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት ውሳኔ መስጠቱን ጠበቃቸው ዛሬ ገልጸዋል። ኮሎኔል ገመቹ አያና ፍርድ ቤት ከእስር እንዲለቀቁ ውሳኔ ቢሰጥም አሁንም የፌዴራል ፖሊስ ወንጀል ምርመራ ቢሮ ትዕዛዙን እንዳልፈጸመ ጠበቃቸው ማምሻውን ተናግረዋል። ፀሐይ ዳምጠው አጠር ያለ ዘገባ አላት። የፈደራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት የነ ኮሎኔል ገመቹ አያና መዝገብ ለዛሬ የቀጠረው ኮሎኔል ገመቹ አያና የስር ፍርድ ቤት በነጻ ካሰናበታቸው በኋላ በምን አግባብ ለአንድ አመት እንደታሰሩ መርምሮ ውሳኔ ለመስጠት ነው ሲሉ ጠበቃቸው አቶ ቱሊባይሳ ገልጸዋል። ሰሞኑን ኮሎኔል ገመቻ ወያና ላይ በዋና ጉዳይ ላይ ሳይሆን የኮሎኔል ገመቻ ወያና የታሰሩበት ሁኔታ አግባብነት መመርመር ነው የነበረው። በዚሁ መሰረት ዛሬ መዝገቡን ለምርመራ አሳድሮ ነበር። ይሁን እንጂ ዛሬ በኋላ ችሎት አካባቢ ካልቀረበም የፌዴራል ፖሊስም አልቀረቡም። አጃቢ ፖሊስ ብቻ ነው ኮሎኔል ገመቻውን ይዘው የቀረበው በዚህ መልኩ ፍርድ ቤቱ ኮሎኔል ገመቹ በፍርድ ቤቱ የዛሬ አንድ አመት አካባቢ ነው ነጻ የተባሉት። ከዛሬ ድረስ ታስረው የቆዩበት ሁኔታ ህገወጥ ነው። ይሄ ደግሞ የህገ መንግስቱንና ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎችንም የሚጥስ ና ህገወጥ ተግባር በመሆኑ ከአሁኑ ሰዓት ጀምሮ ከእስር እንዲፈቱ የሚል ትዛዝ ሰጥቶ ነበር። ፍርድ ቤቱ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ኮሎኔል ገመቹ አያና ዛሬ በነፃ አሰናብቷቸዋል። ነገር ግን እስካሁን ከእስር ቤት አልተለቀቁም ሲሉ አቶ ቱሊ አስተካክለዋል። ይህንን ትእዛዝ ከሰዓት በፊት ማውጣት አልቻለም፣ ጊዜ ስለሄደ ከሰዓት በኋላ ወጥተን የፌዴራል ፖሊስ ወንጀል ምርመራ ቢሮ አደርሰናል። ወንጀል ምርመራ ቢሮውም ትእዛዙን ተቀብለ ለመመለከተው ኃላፊ አቀርበን ነገ እናሳውቃቸዋለን ብለውናል። በዚሁ ነው ዛሬ የወጣ ነው። እስከ አስራ አንድ ሰዓት ድረስ አልተፈቱም ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከህግ አግባብ ውጪ በእስር ላይ የሚገኙ የኦሮሞ ነጻነት ግንባር አመራሮች በአፋጣኝ እንዲፈቱ የሚጠይቅ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ በተከታዩ ዘገባ ወደ አፋር ክልል እንውሰዳችሁ። በአብዛኛው የኢትዮጵያ አፋር ክልል አካባቢ ሲካሄድ የቆየው ግጭት ቢቆምም የትግራይ ኃይሎች ክልሉን ከተቆጣጠሩ በኋላ ቤታቸውን ጥለው ለመሰደድ የተገደዱ የአፋር ተወላጆች ግን ወደ መኖሪያቸው መመለስ አይችሉም። በዚህ ጦርነት የተጎዱ የትግራይ ተወላጆች ብቻ ሳይሆኑ በአፋር ክልልም የተካሄደው ጥቃት መኖሪያ ቤታቸውንና መተዳደሪያቸውን ሙሉ ለሙሉ እንዳወደመው ለስደት የተዳረጉ ሰዎች ይናገራሉ። ሊንዳ ጊፍታሽ ከሰመራ ያደረሰችን ዘገባ ነው። የቪኦኤ ዘጋቢ እንደሚከተለው ስመኝሽ ጌጤ አቀርበዋለች። የተባበሩት መንግሥታት ድርጅት በትግራይ ክልል ከሚካሄደው ግጭት ጋር ተያይዞ ወደ 700,000 የሚጠጉ ሰዎች ከቤት ንብረታቸው እንደተፈናቀሉ ባስታወቀበት የኢትዮጵያ አፋር ክልል ከሚገኙ መጠለያ ጣቢያዎች ይህ አንዱ ነው። ከተፈናቃዮቹ የተወሰኑትም በዚህ ከክልሉ ዋና ከተማ ሰመራ በ100 ኪሎ ሜትር ርቀት ላይ በሚገኘው መጠለያ ውስጥ ተጠልለው ይገኛሉ። የአፋር ክልል ከትግራይ ክልል ጋር ለረጅም ጊዜ የቆየ ቁርኝት ያለው በመሆኑ የህወሀት ኃይሎች ጥቃት ሲያደርሱባቸው ለነዋሪዎቹ ያልጠበቁት ድርጊት ሆኖባቸዋል። ከተፈናቃዮቹ አንዷ ሀሊማ ጣሂር እስማኤል ስለ ሁኔታው እንዴት አስረዳለች። ተኝተን ነበር። የከባድ መሳሪያ ተኩስ ሰማን፣ ስንነሳ የጦርነት ቀጣና ውስጥ ነበርን። ባሎቻችንና ልጆቻችን ተበታተኑ። በመኖሪያችን ላይ በተከፈተው ከባድ ተኩስ ምክንያት ቤታችንን ጥለን ተሰደን ሀሊማ ከአምስት ዓመት በታች የሆኑ ሶስት ልጆቿ ጋር ሆናን የተሰደደችው ከጥቂት ልብሶች በስተቀር ምንም ነገር አልያዙም። አሁን ልክ እንደ ሌሎቹ ተፈናቃዮች የእርዳታ እጅ እየጠበቁ ይኖራሉ። የትግራይ ኃይሎች ጥቃት ባደረሱባቸው የአፋር ክልል አካባቢዎች የቆዩ አንዳንድ ሰዎች እንደነገሯትም መተዳደሪያዋ የነበረው የሸቀጣሸቀጥ ሱቅ ተዘርፎ ሙሉ ለሙሉ ወድሟል። ኮናባ በሚባለው አካባቢ የሚገኘው የቤተሰቦቿ መኖሪያ ቤትም እንዲሁ በተመሳሳይ ሁኔታ ወድሟል። አሁን እንዴት አድርገን ወደ ኮናባ እንመለሳለን? ወደ ኮናባ ብንመለስ ውሃ የለም። ንብረታችን፣ መገልገያ የቤት ዕቃቻችን በሙሉ ተዘርፈዋል። ሃሊማ እንደምትለው ከጦርነቱ በፊት እንደሷ የተሻለ ኑሮ ይኖር የነበረውም ሆነ ድሃው የህብረተሰብ ክፍል አሁን ሁሉም እኩል ደህይቷል። ቫለሪ ብራውኒንግ ላለፉት 30 ዓመታት በክልሉ በጎ ፈቃደኛ ሆና ስታገለግል የኖረች ነርስ ናት። በሚያዝያ ወር ተዋጊ አካላት የሰብአዊ እርዳታ እንዲደርስ በማለት ያደረጉትን ስምምነት ተከትሎ ጦራቸውን ካስወጡ በኋላ በሰሜናዊው የአፋር አካባቢ የሚኖሩ ማህበረሰቦችን ጎብኝታ ነበር። ሆን ተብሎ የተፈጸመ ውድመት ነው። ቤት ለቤት እየሄዱ ነው ዝርፊያ የፈጸሙት። በየሰው ቤት እየሄዱ ሁሉንም ዘርፈዋል። ተቋማቱን የመንግስት ተቋማትን ደግሞ አቃጥለዋቸዋል። በቦምብ መጥተዋቸዋል። ወይም መሳሪያዎችን ሁሉ ነቃቅለው አበለሻሽተው ገነጣጥለዋቸዋል። ጥለዋቸዋል። የዓለም ምግብ ፕሮግራምና ሌሎች የሰብአዊ እርዳታ ሰጪ ቡድኖች ምግብና ሌሎች የእርዳታ ቁሳቁሶችን እያከፋፈሉ ቢሆንም በተለይ ርቀት ባላቸው አካባቢዎችና ለመንገድ አመቺ ባልሆኑ ስፍራዎች የሚገኙ ሰዎችን መድረስ አስቸጋሪ ሆኗል። በአሁኑ ወቅት ከክልሉ ህዝብ ከግማሽ በላይ የሚሆነው አንድ ነጥብ ሶስት ሚሊየን ህዝብ እርዳታ የሚያስፈልገው ቢሆንም የዓለም ምግብ ፕሮግራም እስካሁን መድረስ የቻለው ለ630 ሺህ ሰዎች ነው። ከዚህ በተጨማሪ ሌላ የረጅም ጊዜ ስጋት እንዳለም የፕሮግራሙ ተወካይ ክርስቲን ሀኮንዜ ያስረዳሉ። ሀፍ ቲንክ ኦፍ ዋት ሀፐንስ አፍተር ዚስ ወን ፒፕል ጎ ባክ ሀው አር ዜ ጎይንግ ከዚህ በኋላ ስለሚሆነውም ማሰብ አለብን። ሰዎች ወደ አካባቢያቸው ሲመለሱ ልጆቻቸውን ምንድን ነው የሚመግቡት? ስለዚህ እርዳታ ሰጪዎች በተለይ የገንዘብ ድጋፍ በማድረግ እንዲረዱን እንፈልጋለን። እኛ ለእያንዳንዱ ቤተሰብ ለኑሮው የሚያስፈልገውን ድጋፍ እንሰጣለን። የአፋር ክልላዊ መንግስት ባካሄደው ቅድመ ዳሰሳ በክልሉ 20 ቢሊየን የኢትዮጵያ ብር ወይም 388 ሚሊየን የአሜሪካ ዶላር የሚያወጣ ውድመት መድረሱን አስታውቋል። በአካባቢው ውሃ የለም። በብዙ ቦታዎች የጤና ተቋማትና ትምህርት ቤቶች አገልግሎት አይሰጡም። መሐመድ ሐሰን በአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ ናቸው። to uh, return the community, we have to put in place the infrastructure is uh, needed. ሁሉንም ነገር ወደ ነበረበት ለመመለስና መልሶ ግንባታ ለማካሄድ ያለን አቅም እጅግ ውሱን ነው። ስለዚህ ዓለም አቀፉ ማኅበረሰብ ትኩረት እንዲሰጠንና የሚያስፈልገንን ግብዓት በማሰባሰብ እንዲያግዘን ጥሪ ያቀርባሉ። የዓለም ባንክ ሀገሪቱን በድጋሚ ለመገንባት የገንዘብ ድጋፍ አድርጓል። ሆኖም አቶ መሐመድ እንደሚሉት እንደ እስማኤል ያሉ ተፈናቃዮች ወደ ቤታቸው በሰላም እንዲመለሱ የበለጠ እርዳታ ማግኘት ያስፈልጋቸዋል። በሊንዳ ጊፍታሽ ለተጠናቀረው ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ እንውሰዳችሁ። ወደ አማራ ክልል ነው የምናልፈው። ሰሞኑን የአሜሪካ ድምጽ ዘጋቢዎች ወደ አፋርና አማራ ክልል ተንቀሳቅሰው ዘገባዎችን እያደረሱን ነው። በኢትዮጵያ መንግስትና በትግራይ አማጽያን መካከል እንደ አውሮፓውያን የቀን አቆጣጠር በሀያ ሀያ ህዳር ወር ውጊያው ከተቀሰቀሰ ወዲህ አስገድዶ መድፈርን ሁለቱም ወገኖች በጦር መሳሪያነት ተጠቅመውበታል ይላል ዘገባው። በሰሜናዊ የአማራ ክልል በትግራይ ተዋጊዎች አሰቃቂ ወሲባዊ ጥቃት ተፈጽሞብናል፣ ጥቃቱ ከተፈጸመብን በኋላም በማህበረሰባችን ተገለናል ያሉ አስራ አራት ሴቶችን የአሜሪካ ድምጽ አነጋግሯል። ሄንሪ ዊልኪንስ ከሰሜን ወሎ ያጠናቀረው ዘገባ ነው። ቆንጅታየ እንደሚከተለው ታቀርበዋለች። እነዚህ የኢትዮጵያ ተራራማ አካባቢዎች ውበታቸው ግሩም ነው። ባለፈው ታህሳስ የእርስ በርስ ውጊያው ካበቃ ወዲህም አካባቢው በአመዛኙ ሰላማዊ ነው። የስቃይና የሐዘን ታሪክ ያለው ውስጥ ሲገባ ነው። የአካባቢው ነዋሪ ሴቶች ከነሐሴ እስከ ህዳር በነበሩት ወራት ውስጥ አካባቢውን በወረሩ የትግራይ ነፃ አውጪ ግንባር ህወሀት ኃይሎች እንደተደፈሩ ይናገራሉ። ቪኦኤ መርሳ፣ ወልዲያ እና ጋሸና ከተሞች እንዲሁም ላሊበላ ከተማ አካባቢ ባሉ መንደሮች 14 ሴቶችን አነጋግሯል። ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ ጠይቀዋል። እኚህ ያስገድዶ መድፈር ሰለባ በሰባዎቹ እድሜ ክልል ውስጥ ያሉ ናቸው። እንሂድ ከእኔ ጋር ትተኛለሽ አለኝ። እረታወኝ ብዬ ለመንኩት። እንዲያው ለምን እንዲህ ማድረግ ትፈልጋለህ? አንተ ወጣት ነህ፣ እኔ በዕድሜ እናትህ እኚህኛዋ የስድስት ልጆች እናት የሆኑት ደግሞ ተዋጊዎቹ ለስድስት ቀናት ይዘው እንዳቆየዋቸው ይናገራሉ። ከደፈሩኝ 19 ወታደሮች ውስጥ አንዱ ቤቴ የመጣና ወገቤ ላይ መታኝ። እናም እጆቼን ወደኋላ አሰረኝ አንደኛው እዚያው ቤቴ ውስጥ ደፈረኝ። ከዚያም በኋላ ይዘውኝ ሄዱ። ለአንድ ሳምንት ያለ ምግብ ይዘውኝ በቀን በቀን ይደፍሩኝ ነበር። ወልዲያ ከተማ በሚገኝ ሆስፒታል የሚሰሩ አንዲት ነርስ በወረራው ወቅት በትግራይ ኃይሎች የተደፈሩ ያሏቸውን ብዙ ሴቶች እንዳከሙ ተናግረዋል። አምነስቲ ኢንተርናሽናል በዚህ እንደ አውሮፓውያን አቆጣጠር 2022 ዓ.ም ባወጣው ሪፖርት በሌሎችም የአማራ ክልል አካባቢዎች ያስገድዶ መድፈር አድራጎት በስፋት መፈጸሙን የሚያሳዩ ማስረጃዎች እንዳሉ አመልክቷል። ትግራይ ክልል ውስጥም በአማራ ኃይሎች በቡድን አስገድዶ የመድፈር አድራጎት መፈጸሙን የመብት ቡድኖች በስፋት ሪፖርቶች አውጥተውበታል። አማራ ክልል ውስጥ የተፈጸመው አንዳንዱ ያስገድዶ መድፈር ጥቃት ታዲያ ያን ለመበቀል እንደሆነ ይታመናል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ የሆኑት አቶ ፍስሐ ተክሌ እንዲህ ብለዋል። እንደዚህ የምናደርገው የእናንተ የአማራ ኃይሎች ወይም የኢትዮጵያ የመከላከያ ኃይሎች በእኛ ሴቶች በእናቶቻችንና በእህቶቻችን ላይ ስለፈጸሙት ነው ነው የሚሉት። ይህ ድርጊቱን ትክክል አያደርገውም። የትግራይ መንግስት ተጠሪ የሆኑት አቶ ዮሐንስ አብርሃ በትግራይ ኃይሎች አስገድዶ የመድፈር ተግባር ተፈጽሟል ስለሚሉት ሪፖርቶች ተጠይቀው በሰጡት ምላሽ እንዲህ ይላሉ። እንደ እውነቱ ከሆነ የትግራይ ሰራዊት ያለው አንድ ልዩ ባህሪው የሲቪሎችን ደህንነት በመጠበቅ ረገድ የማይናወጥ መርህ የሚከተል መሆኑ ነው። የትግራይ መንግስት የተፈጸሙትን ግፎች ሁሉንም በሚመለከት ነጻ ምርመራ ይካሄዳል ብለዋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዋችን ጨምሮ የመብት ቡድኖች አማራ ክልልና ትግራይ ክልል ውስጥ በሁሉም ወገኖች በሰብአዊነት ላይ የተፈጸመ ወንጀል መፈጸሙን እንደደረሱበት ይናገራሉ። ይህች የ21 ዓመት ወጣት ከተደፈርኩ በኋላ እጮኛዬ ተወኝ ብላለች። ብዙ ሆነው በብልቴም በፍንጢጣይም በኩል ደፈሩኝ። መቀመጥ አልችልም ነበር። በምጸዳዳበት ጊዜም በጣም ነበር የሚያመኝ። በማህበረሰቧ ስለተገለለችም አሁን የምትኖረው የቀድሞ መምህሯ ቤት ነው። አሁን ወደ ሶማሌ ክልል ነው የምናልፈው። በሶማሌ ክልል ለድርቅ በድርቅ ለተጎዱ ወገኖች የሚሆን አዲስ እርዳታ ስምምነት ወይም ደግሞ የእርዳታ አቅርቦት እንደሚያደርጉ የተለያዩ አምባሳደሮች ገለጹ ይለናል። አዲስ ቸኮል ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል። የሶማሌ ክልል መንግስት አንድ መቶ ሺህ ተፈናቃዮችን መልሶ ማቋቋም የሚያስችል እቅድ ይፋ አድርገዋል። በዚሁ መራ ግብር ላይ ለመሳተፍም በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ኃላፊ ዶክተር ካትሪን ሶዚ የተመራና ና የአምስት ሀገራት አምባሳደሮች ማለትም የጣሊያን፣ የጃፓን፣ ስዊዘርላንድ፣ ቼክ እና ፊንላንድ አምባሳደሮች እንዲሁም የዩኤስኤድ፣ ዩኒሴፍ፣ ፋኦ እና አይኦኤም ተወካዮች ዛሬ ረፋድ ላይ ጅጅጋ ገብተዋል። የልኡካን ቡድኑ ከክልሉ እርስ መስተዳድር ሙስጠፋ ማመድ ጋር ተፈናቃዮች መልሶ ማቋቋም በሚቻልበት ሁኔታ ለመወያየታቸውን የክልሉ ምክትል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈርሃን ጅብሪል ለአሜሪካ ድምጽ አስታውቀዋል። የአይዲፒስ የሚባሉት መልሶ በድጋሚ በሚቋቋምበት ዙሪያ ሰፋ ያለ ውይይት አድርገዋል። በውይይቱም ክቡር ፕሬዚዳንት ሙስጠፋ መሐመድ ዑመር ያለውን ነባራዊ ሁኔታ አምባሳደሮቹ እንዲሁም ለልዑኩ ገለጻ አድርገዋል። ተፈናቃዮች መልሶ የማቋቋም ፕሮጀክቱ በሶስት አመት ተግባራዊ የሚደረግ እንደሆነ የገለጹት ሰፈሮች አቶ ፈርሃን የመልሶ ማቋቋም ሂደቱም ሶስት መልክ ያለው ነው ብለዋል። በአጠቃላይ እነዚህ ተፈናቃዮች በሶስት ተከፍለው ድጋሚ እንዲቋቋሙ ለማድረግ ነው። መጀመሪያ ግን አካባቢ መልሰው የነበረውን ቀድሞ ኑሯቸውን በሚኖሩበት ሁኔታ ነው አንደኛ። ሁለተኛው ደግሞ በዚህ በትላልቅ ከተሞች ውስጥ የስራ ዕድል ተፈጥሮላቸው እንዲኖሩና የራሳቸውን እንዲችል፣ ሶስተኛ ደግሞ በክልሉ ያሉት ዞኖች ተከፋፍለው ተከፋፍሎ መኖሪያና መቋቋሚያ ሰው በድጋሚ እንትን እንድሉ ነው። ሶስት የሚከፈሉት በእለቱም ክልሉ በግጭትና በድ በጥብቅ ምክንያት የተፈናቀሉ አንድ መቶ ሺህ ነዋሪዎችን ተጠቃሚ የሚያደርግ እና ተፈናቃዮችን መልሶ ለማቋቋም የአየር ንብረት ለውጥን ተጽዕኖ ለመቋቋም እንዲሁም ለአስቸኳይ ድጋፍ የሚውል የ129 ሚሊዮን ዶላር እቅድ ይፋ ማድረጉን አቶ ፈርሃን ለአሜሪካ ድምፅ ተናግረዋል። ስትራቴጂክ ፕሮጀክቱ የዘላቂ መፍትሄ ነው። አይዲፒ ወይም የተፈናቃዮቹን ኑሮ ለማሻሻል የሚውል ነው። ፕሮጀክቱ በዋናነት የሚያጠነጥነው ወይም የሚያተኩረው አንደኛ በሰዎች ኑሮ ላይ ትልቅ ለውጥ ለመምጣት የሚውል ነው። ከዛ ውጪ በተፈናቃዮች ዙሪያ ሊመጡ የሚችሉትን ከባድ ነገሮች ወይም ኑሮ ለመቋቋም የሚደረገው ትግል ላይ በግብርና ልማትና ገጠር ልማትን ማስፋፋት፣ ኢኮኖሚ ግንባታ፣ የተፈናቃዮችን ኢኮኖሚ ውስጥ ለማድረግ ሌላው የሚውለው አስቸኳይ ድጋፍ ለተፈናቃዮቹ ባሉበት ቦታ በሚደረግበት ሁኔታ ከዚህ ጋር ተያይዞ ደግሞ ድርቅ በሚፈጠርበት አካባቢ ያለን ስለሆነ አየር ንብረት ለውጥ ላይ መስራት እንዲሁም በመልሶ ማቋቋምና በሰላም ግንባታ ላይ በዋነኝነት ፕሮጀክቱ ያተኩራል። አምባሳደሮችና የረዴ ድርጅቶች ሁሉ ቀን በዚህ ዕለት ለክልሉ ቅድ ሲከተማነት አስፈላጊውን ድጋፍ ለማድረግ ቃል መግባታቸውን የመንግስት ኮሚኒኬሽን ምክትል ኃላፊው አቶ እስፈራንጅ ብሊድ ለአሜሪካ ድምጽ አስታውቀዋል። የተለያዩ የሬዴድ ድርጅቶችና አምባሳደሮች በሶማሌ ክልል በድርቅ ምክንያት የተፈናቀሉትንና ከአራት ዓመት በፊት ከኦሮሚያ ክልል ተፈናቅለው በቆለጅ መጠለያ ጣቢያ የሚገኙትን ተፈናቃዮች ሲጎበኙ የነበረ ሲሆን የዛሬው መርሃ ግብርም የተፈናቃዮች መልሶ ማቋቋም ሂደት አስቀድሞ ሲከታተሉ የነበሩ የሬዴድ ድርጅቶች በተሰባሰቡበት የመልሶ ማቋቋም እቅዱን ይፋ ማድረግ እንደነበር አቶ ፈራን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል። አድማጮች የዜናና የትንታኔ መጽሔት የምናስተናግድበትን ክፍል አጠናቀን ወደ ሁለተኛው አጋማሽ ዘርዘር ያሉ ዘገባዎች ወደምናቀርብበት ተሸጋግረናል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም ተከታተሉ። ሆርን አት ቪኦኤኒውስ የኢሜል አድራሻችን ነው። ኢሜይላችን አድርሱን። አስተያየትና ጥቆማ ካላችሁም ላኩልን። አሁን ወደ ሁለተኛው አጋማሽ ቀዳሚ ዘገባችን እናልፋለን። ትምህርት ነው። የሁለተኛው አጋማሽ ዝግጅታችን ትምህርት ነው። በዛሬው የትምህርት ዝግጅታችን የነገዋ ኢትዮጵያ መሪዎች በጥራት ማፍራት የሚል ዓላማ አንግቦ ወደ ስራ የገባ ለየት ያለ ትምህርት ቤትን እንቃኛለን። በወይዘሮ ርብቃ ኃይሌና በባለቤታቸው በደብረ ብርሃን ከተማ የተገነባው ኃይሌ ማናስ አካዳሚ ከተለያዩ የኢትዮጵያ ስፍራዎች በውጤት ከፍተኛውን ያስመዘገቡ ተወዳድረው በትምህርት ቤቱ ተቀባይነትን ያገኙ የሁለተኛ ደረጃ ትምህርት ተማሪዎችን በማስተማር ላይ ይገኛል። አዳሪ ትምህርት ቤት ነው። ለትርፍ እንዳልተቋቋመ በሚናገርለት በሚነገርለት ይህ አዳሪ ትምህርት ቤትም ምን የተለየ ነገር አለው? ኬኔዲ አባተ ተማሪዎችና የትምህርት ቤቱን መስራች እንዲሁም ሌሎች ግለሰቦችን አነጋግሮ እንደሚከተለው አቅርቦታል። የትምህርት ጥራት ፈተና በተጋረጠባት ኢትዮጵያ አንዳች ለውጥ ለማምጣት በማሰብ በግሉ ዘርፍ የተገነባ አዳሪ ትምህርት ቤት ነው ኃይሌ ማናስ አካደሚ። በደብረ ብርሃን ከተማ የሚገኘው ይህ የሁለተኛ ደረጃ ትምህርት ቤት በአጭር ጊዜ ውስጥ ተገንብቶ ከተለያዩ የኢትዮጵያ ክፍሎች የተሻለ አቅም ያላቸውን ተማሪዎች አወዳድሮ በመቀበል ካለፈው ዓመት ጀምሮ በስራ ላይ ይገኛል። መላውን ኢትዮጵያ ታሳቢ በማድረግ የተመሰረተው ትምህርት ቤቱ አሁን ላይ ስምንተኛ ክፍልን ካጠናቀቁ በኋላ በሁለት ዙር የተቀበላቸውን የዘጠነኛና የአስረኛ ክፍል ተማሪዎችን በማስተማር ላይ ነው። ተማሪ ጽዮን አብይ በአሁኑ ወቅት በግቢው ካሉ ሰባ ሁለት ተማሪዎች አንዷ ናት። የትምህርት አሰጣጡን ስናየው በጣም የተለየ ነው። ከአስተማሪዎቻችን ጋር አብረን ነው የምንኖረው፣ አብረን ነው የምንበላው፣ ብዙ ነገር ሼር እናረጋለን። እንዴት ማሰብ እንዳለብን ነው እንጂ ምን እንደምናስብ አይደለም የሚነገረ ይሄን እንደዚህ አርጉ ሳይን የሚባለው ይሄን እንዴት እንደዚህ ማድረግ እንችላለን ነው የሚባለው። ስለዚህ በራሳችን እንድናስብ፣ ነገሮችን እንድንፈጥር፣ እንድንመራመር የሚያደርግ ነገር ነው ብዬ አስባለሁኝ። የወደፊት ህይወታችንን የጀመር ነውና ወደፊት ማየት የጀመር ነው። አይ ቲንክ እዚህ ስንገባ ነው ብዬ ነው ማስበው። ስለ ኮሌጅ ህይወታችን የሚያማክረን ሰው ቀጣይ መት ይመጣል። ስለዚህ ያ ለኮሌጅ ህይወታችን በጣም ይጠቅመናል። በዚህ አዳሪ ትምህርት ቤት የሚማሩ ተማሪዎች በጽንሰ ሀሳብ ደረጃ የቀሰሙትን እውቀት በተግባር መፈተሽ የግድ ይጠበቅባቸዋል። ለተግባር ትምህርት በተዘጋጁና አስፈላጊ ግብአቶች በተሟሉላቸው ስፍራዎች የተግባር ልምምዶችን ያደርጋሉ። የአስረኛ ክፍል ተማሪዋ ረዴት ደለለኝ ስለዚህ ታስረዳለች። ሀይሊምላስ አካዳሚ ትምህርት ቤታችንን በግሌ ለየት የሚያደርጉን ነገር ብዬ የማስበው ነገር አንደኛ ትምህርት ቤት ውስጥ ብዙ ጊዜ ምንማራቸውን ቴዎሬቲካል የሆኑ አይዲያዎችን በፕራክቲካል እንድንማር ዕድል ይሰጡናል። ዲዛይን ላባለን፣ ቴክ ላባለን እና እነዚህን ክለቦችና እነዚህን ቦታዎች በመጠቀም የተማርኑን ነገር በተግባር እንድንሰራ እድል ይሰጠናል ማለት ነው። ሌላ ደግሞ ትምህርት ቤታችን ከምንም በላይ ለተማሪዎች ሊደርሺፕ ኦፖርቹኒቲዎችን ይከፍታል። ይሄ ደግሞ ተማሪዎች ወደፊት ሲያድጉ መሪ በሚሆኑበት ጊዜ ሰልፍ ኮንፊደንስ እንዲኖራቸው በራስ የመተማመን ችሎታቸውን ያዳብራል ብዬ አስባለው። ተማሪ አማራ አማሮም እንዲሁ በትምህርት ቤቱ አገኘሁት የሚለውን የተለየ የመማር ማስተማር ሂደት እንዲህ ገልጻል። የምንማራቸው ነገሮች ሀምሳ ሀምሳ ነው። ቴዎሪውን ሀምሳ ፐርሰንት እንማራለን ፕራክቲካሉን ደግሞ ሀምሳ ፐርሰንት እንማራለን ማለት ነው። ከዛ በተጨማሪ እንግዲህ ከትምህርት ውጪ የተለያዩ የምናደርጋቸው እንቅስቃሴዎች አሉ። ከክላስ ውጪ ከአስር ሰዓት ጀምሮ እስከ አስራ አንድ ሰዓት ሁለት አይነት ነገሮችን እናደርጋለን። ስፖርትና ማህበረሰብ ተኮር የሆኑ ነገሮችን እናደርጋለን። የተለያዩ ማህበረሰቦችን የምናገለግልባቸው ኮሚኒቲ አውትሪቾች አሉ። ኤሌመንታሪ ትምህርት ቤት መደገፍ ሊሆን ይችላል። ከዛ በተጨማሪ የተለያዩ ዲዛይኖችንና አርቶችን በማዘጋጀት ራሳችን ክላስ ውስጥ ከተማርነው ባሻገር የተለያዩ ፕሮጀክቶችን በመቅረጽ የምንሰራበት ማለት የጤና ዘርፉንም ስንመለከት ትምህርቱንም ይዘን ስንሄድ የምንኖርበትን መንገድ ስናይ፣ ሀይሌ ማናስ አካዳሚ ለእኛ ትምህርት ቤት ብቻ ሳይሆን አንድ ከተማ ነው ብለን መውሰድ እንችላለን ማለት ነው። ተማሪዎቹ በፅንሰ ሀሳብና በተግባር ያገኙትን እውቀት እንዲሁም የሀሳባቸውን ውጤት የተለያዩ እንግዶች በተገኙበት የሚያሳዩባቸው ዝግጅቶችም ይካሄዳሉ። የተለያዩ ኪነ ጥበባዊ ተሰጥኦቻቸውንም በእነዚህ ዝግጅቶች ላይ ያቀርባሉ። ባለፈው ሳምንት በተካሄደ መሰል ዝግጅት ላይ ከተገኙ ተጋባዦች መካከል የሆኑት የደብረ ብርሃን መምህራን ትምህርት ኮሌጅ ምክትል ዲን መብአ ፈጠነ ከዝግጅቱ በኋላ አስተያየታቸውን ሰጥተውናል። ተማሪዎቹ በጣም በሚገርም ሁኔታ በዚህ አጭር ጊዜ ውስጥ ይህን ያህል ለውጥ ማምጣታቸው እጅግ በጣም የሚደነቅ ነው። ልጆቹ በንድፈ ሀሳብ ያገኙትን እውቀት በተግባር ሲተረጎሙ ማየትን የመሰለ ትልቅ ደስታ የሚፈጥር ነገር አላየሁም። ወደፊት ሳይንቲስቶችን ማፍራት እንደምንችል፣ ከተሰራ ለውጥ ማምጣት እንደሚቻል በዚህ አጋጣሚ በዛሬው ዕለት የተረዳሁበት ኢቭን እኛም እንደ ኮሌጅ ከዚህ መውሰድ ያለብንም ነገር እንዳለ ግንዛቤ አግኝቻለሁ ብዬ አስባለሁ። እንደ ሀገርም ቢሆን ያለው ጠቀሜታ በጣም የጎላ ነው። ያው የትምህርት ጥራት ችግር ይታወቃል። ብዙ ጊዜ ግን ተማሪዎቻችን አይደለም ችግር ያለባቸው ተማሪዎቻችን ችግር እንደሌለባቸው በተግባር ዛሬ አይተናል። ከተሰራ በተገቢው የማስተማር ስነ ዘዴ ተማሪዎቻችን ለመቀየር ጥረት የምናደርግ ከሆነ፣ አስፈላጊውን የትምህርት ግብአት የምናሟላ ከሆነ የሚፈለገውን ለውጥ በአጭር ጊዜ ማምጣትና የትምህርት ጥራትን ማረጋገጥ እንደሚቻል ማሳያ ነው ይሄ ዛሬው ፕሮግራም ብዬ ነው የማስበው። ትምህርት ቤቱ ስለተቋቋመበት አላማ የጠየቅናቸው የትምህርት ቤቱ ምክትል ዳይሬክተር ተስፋዬ ክፍሌ ምላሻቸው ይህ ነው። ሀይሌ መናስ አካዳሚ በወይዘሮ ሬቤካ ሀይሌና በአቶ በባለቤታቸው ጆን ማናስ የተቋቋመ ነው። የሁለቱ ላስኔም ተወስዶ ነው ሀይሌ መናስ የተባለው። ትምህርት ቤቱ የተቋቋመበት አላማ ዋናው ዓላማው የነገን የኢትዮጵያ መሪዎች ማፍራት ነው። እንግዲህ መሪ ስንል ብዙ የምናስበው የፖለቲካ መሪን ብቻ ነው። ግን መሪነት በብዙ ዘርፍ አለ። ከሃይማኖት ጀምሮ፣ ከስፖርት፣ ከባህል፣ ከሌላውም ከኢኮኖሚም ስንል በዚ ሁሉ ኢትዮጵያን ነገ ሊመሩ ይችላሉ ብለን የምናስባቸውን ተማሪዎች ለማፍራት ነው ይሄ ትምህርት ቤት የተቋቋመው። ትምህርት ቤቱ የግል ነው ነገር ግን አትራፊ አይደለም፣ ለትርፍ የተቋቋመ አይደለም። ዋናው ዓላማው ኢትዮጵያን ማገዝ ነው፣ የነገ መሪዎቿን በማፍራት ኢትዮጵያን ማገዝ ነው። ሀይሌ ማናስ አካደሚ ተማሪዎችን የሚቀበልበት መስፈርት ብቃት ብቻ እንደመሆኑ ከየትኛውም የኢትዮጵያ ክፍል መመዘኛውን የሚያልፉ ተማሪዎች ትምህርት ቤቱን የመቀላቀል እድል አላቸው። ይህ ደግሞ የተለያዩ ማንነቶችንና ባህሎችን በማወቅ በታዳጊ ዕድሜያቸው ይበልጥ ኢትዮጵያዊ ኅብረ ብሔራዊነትን ለማወቅና ለመለማመድ እንደሚረዳቸው ተማሪዎቹ ያስረዳሉ። ሁሉም ተማሪ እዚህ ከተለያየ ከሀገራችን አቅጣጫ ነው የመጡት። ከባህር ዳር፣ ከአዋሳ፣ ከሁሉም ቦታ ነው የመጡትና ያው ከተለያየ ክፍል ስትመጡ ደግሞ የተለያየ ሆነ የህይወት ኤክስፒሪንስ ነው ያለው። ሁሉም ሰው የተለያየ ሆነ እውቀት ነው ያለው ና ያንን እውቀት አንድ ላይ ስትኖር ከማታውቃቸው ከዚህ በፊት ማታውቃቸው ሰዎች ጋር አንድ ላይ ስትኖር አዲስ ነገር የመማረን አዲስ የሆነ እስኪሎችን ዲቨሎፕ የማድረግ እድል ይገኛል ማለት ነው። ከዚህም ባለፈ ደግሞ አሁን ተማሪዎች አንድ ሀዋሳ ውስጥ የሚኖር ተማሪ ሚኖር ዩኒቨርሲቲ ተመድቦ ሌላ ሀገር ሲሄድ ሌላ አዲስ ሰው ነው የሚተዋወቀው ማለት ነው። እሱ አዲስ እንዳይሆንብን ኦሬዲ እዚህ አዲስ ሰዎችን ስለምናውቅ ወደፊትም ኮሌጅ ወይም ዩኒቨርሲቲ ስንገባ አዲስ አልሆንብንም ማለት ነው። ከብዙ ቦታ የመጡ ተማሪዎች ናቸው ያሉት። እሱ አንድ የመተሳሰብ የመቻቻል ነገርን ማሳያ ይሆናል። ኔክስት ደግሞ ብዙ ጊዜ ቦርዲንግ ስኩል ላይ በጣም ትልቁ ችግር ምንድን ነው? የመግባባት ችግር አለ። እዚህ ግን በጣም ደስ የሚለው ነገር ሁላችንም ተሰስበን ተግባብተን ነው የምንኖረው። እና ደግሞ ከተለያየ ቦታ መምጣታችን ልዩነት ሳይሆን እንዲሁም የተለያዩ ነገሮችን ሼር እንደማረጊያ አይነት መንገድ ነው የተጠቀምንበት። በኢትዮጵያ የደርግ መንግስት ወደ ስልጣን በመጣማግስት ከአባታቸው ጋር ሀገራቸውን ጥለው ወደ ዩናይትድ ስቴትስ መሰደዳቸውን የሚገልጹት የትምህርት ቤቱ መስራችና ዋና ዳይሬክተር ወይዘሮ ርብቃ ኃይሌ ለትውልድ ሀገራቸው አንዳች ነገር ማበርከት በማሰብ ትምህርት ቤቱን እንደከፈቱት ይገልጻሉ። በኃይሌ ማናስ አካደሚ መማር የሚፈልግ አንድ ተማሪ በአመት 10 ሺ ዶላር ወይም ከ500 ሺ ብር በላይ መክፈል ቢጠበቅ ያደረግበትም የትምህርት ቤቱን የመግቢያ ፈተና ወስዶ ያለፈ ተማሪ መክፈል ባይችል እንኳን እድሉ እንደማይነፈገው ወይዘሮ ርብቃ ይናገራሉ። በትምህርት ኢንቨስትመንት ነው ወዲያ የሚታይ ነገር አይደለም። ይሄን ትምህርት ቤት ኢንቨስትመንት ነው ግን ለትርፍ አይደለም። የትርፍ ነገር ቢሆን ሌላ ሆቴል ከፍት ነበረ። ሱኔ ማየው የነሱን የእነሱ ስክሴስ ነው ይ ኢንቨስትመንት በሱ ነው። እና እንደዚህ ነው መቀጠሉ እንግዲህ ትክክል ሰው በሁሌ በስኮለርሽፕ ሊማር አይችልም። እሱን ግማሽ እንግዲህ የሚከፍል ሰው ይከፍላል። እስከ ምንችል ድረስ ደግሞ በጣም ታለንትድ የሆኑ ልጆች እና የእኛን ፈተና ካለፉ ስኮላርሽፕ ፈልገን ፊናንሽል ኤድ እንሰጣለን። ግን እኔ ማየው ለትርፍ አይደለም። እኔ ማየው የእነሱ ውጤት የእነሱ የሚሰሩት እሱ ነው። የኔ በእሱ ነው ኢንቨስትመንት ማየው ያስብኩትን ነገር ሁሉ የንትርትቤስ ከፍት እየደረሰ እያ ይሁን ና ወደፊት የሚመጣ ነገር በጣም ኦፕቲሚስቲክ ነኝ። በጣም ደስ ብሎኛል ዛሬ እና ይሄንን ለሀገሬ መስራት እችላለሁ ለነሱም ጥሩ ነው፣ ለኢትዮጵያ ጥሩ ነው፣ ለራሴም ያስደስተኛል። ይህንን ለማድረግ እንደሱ ነበር የተነሳ ተሟላለን። ተማሪዎቹ እንደ ጂምናዚየም ና ሕክምና ያሉ አገልግሎቶችንም በዚያው በትምህርት ቤታቸው ቅጥር ግቢ ውስጥ ያገኛሉ። ከተመሰረተ ሁለተኛ አመቱ ላይ የሚገኘው ይህ ሀይልማናስ አካዳሚ በአሁኑ ሰዓት ከተለያዩ የኢትዮጵያ አካባቢዎች ያሰባሰባቸውን ሰባ ሁለት አዳሪ ተማሪዎች ዘጠነኛ ዘጠነኛና አስረኛ ክፍል በማስተማር ላይ ይገኛል። በቀጣይነት የመማር ማስተማር ሂደቱን እስከ 12 ለማስፋት ያቀደው ትምህርት ቤቱ በየአመቱ አንዳንድ መቶ ተማሪዎችን ከተለያዩ የኢትዮጵያ አካባቢዎች አወዳድሮ ለመቀበል በመዘጋጀት ላይ ነው። ለዚህም ይረዳው ዘንድ የተለያዩ የማስፋፊያ ተግባራትን በማከናወን ላይ ነው የሚገኘው። ለአሜሪካ ድምጽ ኬኔዲ አባተ ደብረ ብርሃን። የማክሰኞ ምሽት የትምህርት መሰናዶን ነበር ያስደመጥናችሁ። ወደ ተከታዩ ዝግጅታችን እናልፋለን። ንግድና ምጣኔ ሀብት። የፌዴራል መንግስት የኢንዱስትሪው ዘርፍ በአገሪቱ ኢኮኖሚ ያለውን ድርሻ በሶስት እጥፍ ሊያሳድግ ማሰቡን አስታውቋል። የኢትዮጵያ ኢትዮጵያ ታምርት በሚል መሪ ቃል የተደረገ ባለው ንቅናቄም አራት መቶ አርባ ስድስት ኢንዱስትሪዎች በልዩ ልዩ ምክንያት ስራ ማቆማቸውን ሚኒስቴር መስሪያ ቤቱ አስታውቋል። አዲስ ቸኮል ይህንን መነሻ አድርጎ የንግድና ምጣኔ ሀብት ባለሙያ አነጋግሮ ዘገባ አሰናድቷል እንደሚከተለው ያቀርበዋል። የኢትዮጵያ ፕሬስ ድርጅት ባዘጋጀው እና ድሬዳዋ ላይ በተካሄደው የኢንዱስትሪ ልማት ላይ ያተኮረ ውይይት መድረክ ላይ ኢትዮጵያ በኢንዱስትሪ ልማት ላይ ከፍተኛ መሻሻል ለማስመዝገብ ያቀደች መሆኗን የኢንዱስትሪ ሚኒስትሩ መላኩ አለበል አስታውቀዋል። እንደ አቶ መላኩ ገለጻ አሁን በሀገሪቱ የኢንዱስትሪ ዘርፍ ያለው ኢኮኖሚያዊ ሚና ከአጠቃላይ ሀገራዊ ሀብቱ ስድስት ነጥብ አምስት በመቶን ብቻ እንደሚሸፍን አስታውቀው ይህንን ወደ አስራ ሰባት ነጥብ ሁለት በመቶ ለማሳደግ ይሰራል ብለዋል። በ2022 ዓ ም ሊያሳኩ ያቀዷቸው ሌሎች ግቦችም እንዳሏቸው ነው ሚኒስትሩ ያስታወቁት። የልማት ግቦቻችን ዋና ዋናዎቹ አንደኛው ቅድም ያነሳሁት አሁን ካለው የጂቲፒ ድርሻ 68 ወደ 172 የማሳደግ ነው። የአምራች ኢንዱስትሪዎች ምርታማነት አሁን 50 ፐርሰንት ነው። እሱን ወደ 85 ፐርሰንት የማሳደግ ነው። የስራ እድል ፈጠራ አሁን እየፈጠር ነው ያለ ነው የስራ እድል በጣም ዝቅተኛ ስለሆነ በ10 1 ዓመቱ መጨረሻ ወደ 5 ሚሊዮን የማሳደግ ነው። ከኤክስፖርት ጋር በተያያዘ አሁን አራት መቶ ሚሊዮን ነው በአማካኝ በየዓመቱ እያገኘን ያለ ነው። እሱ ከዚህ ዘርፍ ብቻ ወደ ዘጠኝ ቢሊዮን ብር ማግኘት የምንችልበት እድል እንዲኖር ነው። ከገበያ ድርሻችን አኳያ አምራች ኢንዱስትሪው አሁን ያለው ድርሻ ወደ 30 ነው። እሱን ወደ 60 ማሳደግ አለብን በሚል በአስር ዓመቱ የልማት ግቦቻችን ላይ አስቀምጠናል። የኢንዱስትሪ ዘርፍ በርካታ እንቅፋቶችና ተስፋዎች ያሉት ነው ያሉት ሚኒስትሩ፣ ኢትዮጵያ ታምርት በሚል መሪ ቃል በተካሄደ ንቅናቄ በሀገሪቱ ያሉ ኢንዱስትሪዎች የሚገኙበትን ይዞታ ለመፈተሽ ጥረት መደረጉን አስታውቀዋል። ሚኒስቴር መስሪያ ቤቱ አስቀድሞ እንዳስታውቀው አራት መቶ አርባ ስድስት ኢንዱስትሪዎች ስራ ማቆማቸውን ያስታወቀ ሲሆን እነኚህ ስራ ያቆሙት ግን በተያዘው በጀት አመት ብቻ ሳይሆን ባለፉት አስር አመታት እንደሆነ ነው በመድረኩ የተበራራው። በዚህ ሂደትም ክፍተታቸው ተፈትሾ ስራ እንዲጀምሩ የተደረጉ መኖራቸውን የገለጹት አቶ መላኩ አለበል ኢንዱስትሪው እያበረከተ ያለውን ኢኮኖሚያዊ ሚናም እየተሻሻለ ነው ብለዋል። ያደረጉ ፋብሪካዎችን በተመለከተ የሚነሱአሉ። ይሄ እስቲ ኦዲት እናድርግ። ባለፉት 15 20 ዓመታት ፋብሪካዎችን አቋቁመናል፣ መሬት ሰጥተናል፣ የስራ እድል ፈጥረናል፣ የውጭ ምንዛሪ አግኝተናል ወዘተ ብለናል። ግን በትክክል ኢንዱስትሪዎቻችን በምን ሁኔታ ላይ ነው ያሉት የሚለው የኢትዮጵያ ታምርት ንቅናቄ አካል አድርገን ስንጀምር ከ10 ዓመት በፊት የተዘጉ ከ5 ዓመት በፊት የተዘጉ በቀላሉ መስተካከል የሚችል ችግር ያለባቸው በርካታ ኢንዱስትሪዎችን አግኝተናል። በቁጥር ለይተናቸዋል። እነማን ናቸው ችግራቸው ውስጥ ምንድን ነው የሚለውን ለመለየት ጥረት አድርገናል። እየተዘጉ እየተዘጉ እየተዘጉ የመምጣት አይደለም ካለፉት አምስት ዓመት አስር ዓመት በፊትም የተዘጉትንም ጭምር እንዴት አድርገን ድጋፍ አድርገንላቸው የስራ እድል እንፍጠር፣ እንዴት አድርገን ወደ ማምረት እናስገባቸው ብለን በጀመርነው ስራ እየመጡ ያሉ ለውጦችን ለማሳየት ነው እንጂ ቀደም ሲል ከነበረው ሁኔታ የተለየ ነገር ስላለ አይደለም። እንዲያውም የኮቪድ ችግር እያለ የጦርነት ዩክሬንና የራሽያ ጦርነት እያለ ብዙ ምርቶቻችን ወደ ውጭ ልከን እንዳንሸጥ ማዕቀቦች እየተጣሉን ጭምር ባለፉት አስር ወራት ከ418 ሚሊዮን ዶላር በላይ ኤክስፖርት አድርገናል። ይሄ 2013 ላይ ከነበረን 398 ሚሊዮን ዶላር በኤክስፖርት ዘርፍ ከነበረው በማኑፋክቸሪንግ ኢንዱስትሪ ከነበረው የጨመረ ነው። ምናልባት አመቱን ስንጨምር ካለፉት አምስት አመታት ከነበረው ኤክስፖርት የተሻለ ኤክስፖርት ልናገኝ የምንችልበት ሁኔታ አለ። የኢኮኖሚክስ ባለሙያው ፕሮፌሰር መንግስቱ ከተማ ግን የኢንዱስትሪው ዘርፍ በበርካታ ችግሮች እያለፈ የሚገኝ ነው ይላሉ። በሀገሪቱ ኢኮኖሚ ላይ ከግብርናውና ኢንዱስትሪ ይበልጥ የአገልግሎት ዘርፉ ሚና ጉል መሆኑም በበጎ የሚታይ አይደለም ነው የሚሉት ፕሮፌሰሩ፣ ኢንዱስትሪው በተለይ ከቅርብ ዓመታት ወዲህ ያጋጠሙትን ችግሮች ይጠቅሳሉ። ያው እንግዲህ ባለፈው የኢንዱስትሪ ሚኒስቴር ባወጣው መሰረት በርከት ያሉ ኢንዱስትሪዎች በተለያዩ ችግሮች እንደተዘጋ መግለጫ አውጥቶ ነበር። የፋይናንስ እጥረት፣ ክህሎት ያለው የሰው ኃይል እጥረት፣ የጥሬ እቃ እጥረት፣ የመሰረተ ልማት ችግር እንደዚህ የሚሉ ነገሮች ተዘርዝረው የተዘጉ ኢንዱስትሪዎች እንዳሉ መግለጫ ተሰጥቶበት ነበር። ከዛም በተጨማሪ አሁን አገር ውስጥ ያለው ግጭት የኢንዱስትሪ ልማቱንም በከፍተኛ ሁኔታ ጎድቶታል። በተለይ ጦርነቱ ይካሄድባቸው በነበሩ አካባቢዎች ያሉ የአምባች ኢንዱስትሪዎች አብዛኞቹ ወድመዋል። ከዚሁ ጋር ተያይዞ ደግሞ ከውጭ ሀገራት ጋር ያለን የንግድ ግንኙነት ሻክሯል ማለት ነው። ለምሳሌ አጓ እንደምሳሌ ያነሳሁት እሱ ነው። በዛ ምክንያት ኢንዱስትሪው ዘርፍ ተጎድቷል የገበያ መዳረሻ በተለይ ወደ አሜሪካ ይልኩ የነበሩት አሁን ሌላ መዳረሻ ሀገራት እየፈለጉ ያሉበት ሁኔታ ነው ያለው። ያ ማለት ምርቶቻቸውን በእጃቸው ይዘው እንደሆነ አንዳንዶቹም እየተዘጉ እንደሆነ መረጃዎች ያሳያሉ። ከዛም በተጨማሪ በዓለም አቀፍ ደረጃ ያሉ እንደነ ራሽያ፣ ዩክሬን ጦርነት አይነቶቹ የጥሬ እቃ አቅርቦት ላይ አሁን ችግር እያስከተለ ነው። የዋጋ ግሽፈቱ አለ። የውጭ ምንዛሬ እጥረትም እንዲሁ አለ። የኮቪዱ ተጽዕኖ ረጅም ጊዜ አሁኑ እንኳን እየቀነሰ ያለ ቢሆንም የኮቪድ ተጽዕኖም እንደነበረ ነው። በበርካታ ችግሮች የተተበተበ ቢሆንም ዘርፉ ኢኮኖሚያዊ ነው ወደ አስራ ሰባት ነጥብ ሁለት በመቶ ለማሳደግ የተቀመጠ ውጥን ግን የማይቻል የሚባል እንዳልሆነ ነው ፕሮፌሰር መንግስቱ ከተማ የሚናገሩት። ለእኔ ሳስበው ትንሽ ከበድ የሚል ይመስለኛል። ግን በብዙ ዘርፎች የሚሰራ ከሆነ በዚህ በዚህ በቀሩ በቀሩ አመታት ውስጥ ለምሳሌ የሰው ሀይል ማምረቱ ላይ በትልቁ ከተሰራ የመሰረተ ልማት አቅርቦቱን የማሻሻል ስራ ከተሰራ የንግድ ተወዳዳሪነትን በጥራት፣ በአይነት፣ በብዛት እንዲህ የማሻሻል ስራ ላይ የሚሰራ ከሆነ አይጨረስም ለማለት ይከብዳል። ግን ከባድ እንደሆነ ነው የሚሰማኝ። በአስራ ዘጠኝ ዘጠናዎቹ አጋማሽ ድሬዳዋና ኮምቦልቻን ኢንዱስትሪ ማዕከል ለማድረግ ከተወጠነበት ጊዜ ጀምሮ የአምራቹ ኢንዱስትሪ ሚና ለማሳደግ በመንግስት ደረጃ ተደጋጋሚ ቅዶች ተነድፈው የነበሩ ቢሆንም ኢንዱስትሪው ግን በሚፈለገው ደረጃ ማደግ እንዳልቻለን የሚነገረው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ዝግጅታችንን አጠናቀን ከመሰናበታችን በፊት በቀሩን ጥቂት ደቂቃዎች ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በኢትዮጵያ በግጭት ምክንያት በሚሊዮኖች የሚቆጠሩ ሰዎች ለአጣዳፊ የምግብ ዋስትና ችግር እንዲሁም ለበረታ ረሃብ መጋለጣቸው ቀጥሏል። በሰላምም ጊዜ ቢሆን ለሶስት ዓመታት በተከታታይ በደረሰው የከበደ ድርቅና በቂ ምርት ባለመመረቱ የተነሳ በእጅጉ በተጠቁት አካባቢዎች የሚኖረው ሕዝብ የምግብ እርዳታ ፈላጊ ሆኗል። ሆኖም የፌዴራል መንግስቱ እንዲሁም የክልል ኃይሎች እና የትግራይ ህዝባዊ ነጻ አውጪ ግንባር ህወሀት ውጊያ አስቀድሞም አስከፊ የነበረውን ሁኔታ በማባባስ ወደ ሰብአዊ አደጋነት አሸጋግሮታል በማለት የዛሬው ርዕሰ አንቀጽ ጽሑፉን ጀምረዋል። በተባበሩት መንግስታት ድርጅት መሰረት ከ5.5 ሚሊዮኑ የትግራይ ህዝብ ውስጥ ከዘጠና ከመቶ የሚበልጠው በአጣዳፊነት የምግብ እርዳታ ፈላጊ ነው ሲልም ርዕሰ አንቀጹ ቀጥሎ አውስቷል። ዩናይትድ ስቴትስ ባለፉት ቅርብ ሳምንታት የኢትዮጵያ መንግስትና የትግራይና የአፋር ክልሎች ባለስልጣናት በወሰዷቸው እርምጃዎች የተበረታታችው በዚህ ምክንያት ነው። ግጭቱ እንዲያከትም መሰረት የጣሉና በጦርነት ለተጎዱ ማህበረሰቦች አጣዳፊ የምግብ እርዳታ ለማድረስ ያስቻሉ እርምጃዎች ናቸውና በማለት ርዕስ አንቀጹ ቀጥሏል። ለምሳሌም አለ ሲቀጥል፣ ለምሳሌም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአስቸኳይ ጊዜ አዋጁን አንስተዋል። አንዳንድ የፖለቲካ እስረኞችና ሌሎችም ታሳሪዎችን ለቀዋል። የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት በየበኩላቸው ተኩስ አቁም አውጀዋል ካለ በኋላ የትግራይ ኃይሎች በበኩላቸው አብዛኞቹን ኃይሎቻቸውን ከአፋር ክልል ያስወጡ ሲሆን ግጭቱ በሰላማዊ መንገድ እንዲፈታ ቁርጠኞች መሆናቸውን በድጋሚ አረጋግጠዋል ብሏል። ያ እንዳለ ሆኖ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፕሬዚደንት ጆ ባይደን እንዳሉት በዚህ ግጭት ለተጎዱ ኢትዮጵያውያን በሙሉ ሰብአዊ እርዳታ በአስቸኳይ ቀጣይነት ባለው ባለውና ባልተገደበ መንገድ እንዲደርስ ወገኖቹ ጥረቶቻቸውን አፋጥነውና አስፍተው እንዲቀጥሉ ሲሉ ጥሪ ማቅረባቸውን አውስቷል። የውጭ ጉዳይ ሚኒስትር ብሊንከን አክለው ወገኖቹ ይህንን ዕድል አስፈላጊውን የጸጥታ አጠባበቅ ስርዓት ባካተተ መንገድ በድርድር ተኩስ አቁም ስምምነት ላይ ለመድረስና ለትግራይ ክልል መሰረታዊ አገልግሎቶች በአስቸኳይ እንዲቀጠሉ ለማድረግ እንዲጠቀሙበት ጥሪ እናቀርባለን ማለታቸውን ጠቅሷል። ዩናይትድ ስቴትስ ለዚህ ሕይወት አድን ጥረት ድጋፏን መስጠቷን ለመቀጠል ዝግጁ ነች። አንድነቷ ለተጠበቀ ለበለጸገችና ለሉዓላዊት ኢትዮጵያ ባላት ቁርጠኝነትም ትቀጥላለች። በሀገሪቱ ያሉትን ክፍፍሎች የሚፈውስ ለኢትዮጵያውያን በሙሉ ሰላምና ጸጥታን ለሚያመጣ አሳታፊ የፖለቲካ ሂደት ድጋፏን ትቀጥላለች በማለት ርዕሰ አንቀጹ ሀተታውን አጠናቋል። በደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል ሰዓታችንም ተጠናቋል ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ በነገው ምሽት በሌላ ዝግጅት እንገናኛለን ሰላም በደህና እደሩ